የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውንኝ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬ ሐሙስ ኅዳር 27 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋወቃችሁ። በኦሮሚያና በቤንሻንጉል ጉምዝ አዋሳኝ አካባቢዎች በተከሰተው ግጭት የተጠረጠሩ አምስት ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። ያው መንግስት እስካሁን ድረስ በጣም በትልቅ ትዕግስት ነበረ ይህን ጉዳይ ሲከታተል የነበረው ትዕግስቱም ስለበዛ እነሱም ማቆም ይሄ ግጭቱም ሊቆም ስላልቻለ ጉዳዩ ስለቀጠለ እና ሰብአዊ ቀውስ እያመጣ ስለሆነ የግድ እርምጃ መወሰድን ስላለበት መንግስት ወደ እርምጃ ገብቷል። የፌዴራል ፖሊስ የህዝብ ግንኙነት ዳይሬክተር አቶ ጀላን አብዲ ናቸው። ሙሉ ዘገባውን ይዘናል። ግድያና መፈናቀል እንዲቆም የሚጠይቀውን የትላንትናውና በኦሮሚያ ክልል የተደረገውን ሰልፍ የተመለከተ ዘገባም አለን። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። የየመን ተፋላሚ አንጃዎች ለአራት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት በታቀደው አዲስ ዙር የሰላም ስምምነት ለመካፈል ስዊድን ይገኛሉ። ጦርነቱ ይችን አነስተኛ የአረብ ሰላጤ ሀገር ወደ ረሃብ አፋፍ እየገፋት ነው ተብሏል። ሪምቦ ስዊድን ዛሬ የተጀመረውን የሰላም ንግግር ያደራጀው የተባበሩት መንግስታት ሲሆን በሳውዲ በሚደገፈው መንግስትና በኢራን በሚታገዙ የሁቲ አማጽያ መካከል ድርድር ሲደረግ ከሁለት ዓመታት በኋላ ለመጀመሪያ ጊዜ መሆኑ ነው። አዲሱ የሰላም ንግግር የሚደረገውም እጅግ አስከፊ የሆነ የመጣው የሰብአዊ ቀብሱ አለም አቀፉን ህብረተሰብ በእጅጉ ባሳሰበበትና የጋዜጠኛ ጀማል ሀሾጊ ኢስታንቡል በሚገኘው የሳውዲ ቆንስላ ጽፈት ቤት ውስጥ መገደል ባስቆጣው ወቅት ነው። ጽሕፈት ቤቱ በዋሽንግተን ያደረገው የመካከለኛው ምስራቅ ተቋም ምሁር ዙቤር ኡቅባል ለአሜሪካ ድምጽ ሲናገሩ ሳውዲ አረቢያ እንደገና ወደ ሰላም ድርድሩ ተመልሳ እንድትመጣ ይገፋት፣ በካሾጊ መገደል የተቆጡ የዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባላት ለሪያድ የሚሰጠው እርዳታ እንዲቆረጥ ጥረት መያዛቸው ነው ብለዋል። ብሩንዲ በሀገሯ የሚገኘው የተባበሩት መንግስታት የሰብአዊ መብቶች ጉባኤ ቢሮ እንዲዘጋ አዛለች ዋና ጽፈት ቤቱ ጄኔቫ የሆነው የድርጅቱ ቃል አቀባይ ራቪና ሻምዳሲ ዛሬ ሲናገሩ ጉባኤው በቡሩንዲ ያለውን ቢሮ እንዲዘጋ የሚጠይቀውን ደብዳቤ የደረሰው በትላንትና እለት ነው። ሻምዳሳኒ ለአሜሪካ ድምጽ ራዲዮ የማዕከላዊ አፍሪካ አገልግሎት ዛሬ እንደተናገሩት በቡሩንዲ የሰብአዊ መብቶች እንዲከበሩ ለማድረግ ከመንግስት ጋር ተባብረን የመስራት ፍላጎት እያለን ይህ እርምጃ መወሰዱ አሳዝኖናል ብለዋል። አሁንም ቢሆን የቡሩንዲን መንግስት በጉዳዩ ላይ ማነጋገራችን ይቀጥላልም ብለዋል። የብሩንዲ የውጭ ጉዳይ ሚኒስቴርና የተባበሩት መንግስታት ምንጮች በገለጹት መሰረትም የሰብአዊ መብቶች ጉባኤ ቢሮውን ዘግቶ እንዲወጣ የተሰጠው ጊዜ ሁለት ወራት ብቻ ነው። በደቡብ ሱዳን የተባበሩት መንግስታት ተልኮ ኃላፊ በቅርቡ ቤንቱ ከተማ አቅራቢያ በሴቶችና ልጃገረዶች ላይ በተከታታይ በደረሰው የወሲብ ጥቃት አወገዙት እኚህ በተጋላጭ ሲቪሎች ላይ የሚካሄዱ ጥቃቶች ፍጹም አጸያፊና ሊቆሙ የሚገባቸው ናቸው ብለዋል ዴቪድ ሺረር ጥቃቶቹ የተፈጸሙት ቅድሚያ በተግባሩ የሲቪሎችን ደህንነት ማስጠበቅ በሆነው መንግስት በሚቆጣጠረው አካባቢ መሆኑ ድርጊቱን የበለጠ ተኮናኝ ያደርገዋል ሲሉ አስረድተዋል በደቡብ ሱዳን በቅርቡ በሴቶችና ልጃገረዶች ላይ በተከታታይ የደረሰው የወሲባዊ ጥቃት መፈጸሙን ያጋለጠው ድንበር የለሽ ሀኪሞች የተባለው የህክምና እርዳታ የሚሰጠው ቡድን ነው በቡድኑ መግለጫ መሰረት ሩቦካ ወዳለው ውስጥ ለ125 በኃይል ለተደፈሩና ና ለተደበደቡ ለተጎሳቆሉ ሴቶችና ልጃገረዶች ህክምና እርዳታ ሰጥቷል በደቡብ ሱዳን የተባበሩት መንግስታት ተልዕኮ ሀላፊ ዴቪድ ሽረር ጁባ ከተማ ውስጥ ለጋዜጠኞች ሲናገሩ በሴቶቹ ላይ ወሲባዊ ጥቃቶች የተፈጸሙት ቤንቱ በሚገኘው የምግብ ማከፋፈያ ማዕከል ሲያመሩ ኒሃልዱ ና ጊቱ ከተሞች መካከል ባሉ መንገዶች ነው ብለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዛችን ይቀጥላል። መስታወት አረጋውና ጽዮን ግርማ አብረን ከአድማ ስንሻገር ላችኋለን። ጋቢና ቪኦኤ ወደ መጀመሪያው ዘገባችን የምናልፈው በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች በተከሰተው ግጭት የተጠረጠሩ አምስት ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። የፌዴራል ፖሊስ የሕዝብ ግንኙነት ዳይሬክተር ጀላን አብዲ ማምሻውን ለአሜሪካ ድምጽ እንደገለጹት ተጠርጣሪዎቹን በቁጥጥር ስር የማዋሉ ስራ ተጠናክሮ ይቀጥላል ብለዋል። ለውጡን ለማደናቀፍ የሚሰሩ ኃይሎች ከግጭቱ ጀርባ እንዳሉም ቃል አቀባዩ ገልጸዋል። እስክንድር ፍሬውን ያነጋገራቸው ተከታዩን ዘገባ አድርሷናል። ዛሬ ከኢትዮጵያ መንግስት የተሰጠው መግለጫ የትናንትናው ተከታይ ነው። የፌዴራል ጠቅላይ አቃቤ ህግ ትናንት ባወጣው መግለጫ በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች የተከሰተውን ግጭት የሚመረምር ግብረ ኃይል ወደ ስፍራው መላኩን አስታውቆ ነበር። ዛሬ በፌዴራል ፖሊስ የወጣው መግለጫ ደግሞ በዚያ የምርመራ ውጤት መነሻነት ተጠርጣሪዎችን በቁጥጥር ስር መዋል መጀመሩን አመልክቷል። የቤንሻንጉል ጉሙዝ ክልልን የአስተዳደርና ጸጥታ ዘርፍ ምክትል ኃላፊ ጨምሮ አምስት ሰዎች ናቸው በቁጥጥር ስር መዋላቸው የተገለጸው። ማምሻውን በስልክ ያነጋገርኳቸው የፌዴራል ፖሊስ የህዝብ ግንኙነት ዳይሬክተር አቶ ጀላን አብዲ የአምስቱን ሰዎች በቁጥጥር ስር መዋል ያረጋግጣሉ። ዝርዝራቸውን ሌላ ጊዜ ያው ይገለጻል። ወደፊት በትነ ወደ ህግ ሲቀርቡ እና ሲጣራ ጉዳያቸው በዛ የሚገለጽ አሁን ግን አምስቱ ሰዎች በቁጥጥር ስር ውሏል። ይህም የተደረገው ያው ግብረ ኃይል ተደራጅቶ ነው። ግብረ ኃይሉ የተውጣጣው ያው ፌዴራል ፖሊስም አለበት። የእኛ ፌዴራል ፖሊስ እና መከላከያም ያለበት ነው። ሌሎች የጸጥታ አካላት ያሉበት ነው። ስለዚህ እነዚህ ግለሰቦች ያው የመንግስት ሰራተኛም አለበት፣ ከፖሊስም ያሉበታሉ፣ ከትራፊክም ያሉበታሉ። ሌላው ደግሞ በግለሰብ ደረጃ የሚኖሩ ባለ ሀብትም ያሉበታሉ። ስለዚህ አምስቶቹ ናቸው እነዚህ የተያዙት አሁን ማለት ነው። ስም ዝርዝራቸው ወደፊት ያው በይፋ ይገለጻል። እንግዲህ ግብረ ኃይል ሲሉ ትናንት የፌዴራል ጠቅላይ አቃቢ ሕግ ባወጣው መግለጫ የግጭቱን ሁኔታ የሚያጣራ ግብረ ኃይል መላኩን አስታውቆ ነበር። ያንን ግብረ ኃይል ማለት ወት ነው አቶ ጀላል አሁን ለዚህ ስራ ይሄንን ስራ እንዲያጣራ በተለይም በ በዚህ በሁለቱ ክልሎች ግጭት ድንበር አካባቢ ግን በሱ ዙሪያ እጃቸው አለበት የተባሉና የተጠረጠሩ አካላትን የሚያጣራ የተቋቋመ አካል ነው። ይህንን አጣርቶ የተጠረጠሩ ሰዎችን በዚህ እጃቸው አለበት ተብሎ የተለዩትን የተጠረጠሩትን ሰዎች ለይቶ ለፍትህ ማቅረብ ነው ስራው። ምንድን ነው ከዚህ በኋላ ያለው ሁኔታ በዚህ አይቆምም። አሁን ጉዳዩ ያው መንግስት እስካሁን ድረስ በጣም በትልቅ ትዕግስት ነበረ ይህን ጉዳይ ሲከታተል የነበረው ትዕግስቱም ስለበዛ እነሱም ማቆም ይሄ ግጭቱም ሊቆም ስላልቻለ ጉዳዩ ስለቀጠለና ሰብአዊ ቀውስ እያመጣ ስለሆነ የግድ እርምጃ መወሰድን ስላለበት መንግስት ወደ እርምጃ ገብቷል። ይሄ እርምጃ ደግሞ በጣም ተጠናክሮ የሚሄድ ይሆናል ማለት ነው። ተጀምሮ የሚቆም ሳይሆን አሁን ጅምር ነው፣ ይቀጥላል። ገና ሌሎች የሚያዙ አካላትም ይኖራሉ። የመጨረሻ ጥያቄ፣ ራልባቶ እንግዲህ እነዚህ እዛው ቤንሻንጉል ጉሙዝ ውስጥ በተለያየ ኃላፊነትም ያሉ ሌሎችም ዜጎች ከአምስቱ ሰዎች መካከል ማለት ነው ይገኙባቸዋል። ከዛ ውጭም ያሉ በቀጥታ እንዲሁም በተዘዋዋሪ ከግጭቱ ጀርባ ያሉ አካላት አሉ የሚሉ መግለጫ ሲሰጡ ነበር ሰሞኑን እና በዚህ ላይ ያለዎት አስተያየት ምንድን ነው? አንደኛው ይሄ ነገር ለምን ተከሰተ የሚለውን ይሄ የተቋቋመው ግብረ ኃይሉ ማለት ነው ይሄንን የሚያጠናው በተለይም በሌሎች ጉዳዮች ብሔራዊ ጸጥታ ምክር ቤት የሚሰጡ ጉዳዮች ወደፊት የሚገለጹ ጉዳዮች ቢኖሩ እነዚህ አሁን ምንድን ነው ከምንድን ነው የተነሱት ግጭቱ ከምንድን ነው የተፈጠረው የሚለውን ነገር ሲጠና ነበር። አንደኛ ግጭቶች ውስጥ ምን ነበሩ የሚለው ሲጠና ነበር። ይሄ ሲጠና አንደኛ ይሄንን እዚህ ውስጥ እጃቸው ያለበት በሁለት በኩል ጎራ ነው የተለየው። ምንድን ነው እነሱ ለውጡን መቀበል የማይፈል ከዚህ ለውጥ ተጠቃሚ ያንሆን እንቆዳለን ብሎ የሚያስቡ አካላት ናቸው። ለውጥ ደጋፊ ያልሆኑ ማለት ነው። ለምንድን ነው ይሄም? ከዚህ በፊት በተለያየ ድርጊት ውስጥ አንደኛው በኮራፕሽን ውስጥ የነበሩ ሁለተኛ ደግሞ ዊ መብት ረገጣ ውስጥ የነበሩ ይሄ ስርዓት ከቀጠለ ተጠያቂ እንደሚሆኑ ስለሚያውቁ አሁን ይሄ ስርዓት ገና የተጀመረው ለውጥ መሬት እንዳይነካ ለማድረግ እና ብጥብጥ ለመፍጠር ነው። እነዚህ ሰዎች አቅደው የተነሱ እና ግጭቶችን ብሔር ትኩር ወደ ብሔር ትኩር እንቀየር ለማድረግ የተነሱ ናቸው። ብጥብጡን ለማባባስ ጥረት እያደረጉ ያሉ አካላትና ቡድኖችም አሉ፣ ግለሰቦችም አሉ። ይሄ ነው ማለት ነው ያለው፣ መነሻውም ይሄ ነው። ምን ያደረጉ ሲባል አንደኛ መንገድ መዝጋት ጀመሩ፣ ሁለተኛ ሰው መግደል ጀመሩ፣ ንብረት መዝረፍ ጀመሩ። እነዚህን ስራዎች ናቸው የሰሩት። ስለዚህ መንግሥት በትዕግስት ሲያይ ቆይቶ ግን ወደ ሌላ አቅጣጫ እንዳረሄድ ምክንያቱም መንግሥት እስካሁን ድረስ አቅሙን አልተጠቀመም። በትዕግስት ነው እያየ ያለው ከመንግሥት አቅም በላይ የሆነ ነገርም የለም። ስለዚህ አሁን ደግሞ የግድ እነዚህ እነዚህ እጃቸው ያለበትን በቁጥጥር ስር እያዋለ የህግ የበላይነትን እያረጋገጠ ሲሄድ ሁሉ ነገር በቦታው ይመለሳል፣ ይስተካከላል፣ ሰላም መረጋጋትም ይፈጠራል ተብሎ ይገመታል። ሁሉም እንግዲህ በዚህ መልክ ነው እየተሰራ ያለው። ማለት የፌዴራል ጠቅላይ አቃቤ ሕግ ትናንት ባወጣው መግለጫ በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የተከሰቱ ግጭቶች ድንገተኛ እንዳልሆኑ ጠቁሟል። ከግጭቶቹ ጀርባ በጣም የተደራጀ ኃይልና ጉልበት አለ ብለዋል ቃል አቀባዩ ትናንት ለአሜሪካ ድምጽ ሲናገሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ግድያና መፈናቀል እንዲቆም የሚጠይቅ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች ተደረገ። ሰልፈኞቹ መንግስት አስቸኳይ መፍትሄ እንዲያመጣ ጠይቀዋል። ጥያቄው የቀረበለት የኦሮሚያ ክልል መንግስት በበኩሉ የተነሳው ጥያቄ ተገቢ መሆኑን አምኖ መፍትሄ ለማምጣት እየተሰራ ነው ብሏል። ሙክታር ጀማል ያጠናከረውን ዘገባ ጽዮን ግርማ ታቀርበዋለች። በትላንትና እለት በኦሮሚያ የተለያዩ ከተሞች በተካሄደው ግድያና መፈናቀል እንዲቆም በሚጠይቀው ሰልፍ ላይ በዋናነት የተነሳው ጥያቄ በቤንሻንጉል ጉምዝ እና በኦሮሚያ ክልል አዋሳኝ ቦታ ላይ በተፈጠረው ግጭት የተነሳ የደፈረሰው ሰላም ወደ ነበረበት እንዲመልስ የሚጠይቅም ጭምር ነው። ሰላማዊ ሰልፉ ከተካሄደባቸው ቦታዎች አንዱ የባሌ ዞን ሲሆን በሰልፉ ላይ ከተሳተፉት መካከል አንድ ወጣት ለአሜሪካ ድምጽ አስተያየቱን ሰጥቷል። አንደኛ በኦሮሞ ዜጎች ላይ የሚፈጸም ግድያ ይቁም። በኦሮሚያ ፖሊስ ላይ የሚካሄድ ግድያ ይቁም። የኦሮሞ ዜጎችን ማፈናቀል መቆም አለበት። የሕግ የበላይነት ይከበር። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በድንበር አካባቢ ግጭት በሚያነሳሱ ላይ ጥብቅ እርምጃ ይወስዳል ሲል ያሳለፈውን ውሳኔ በአስቸኳይ ስራ ላይ እንዲያውል እንጠይቃለን። ሰላማዊ ሰልፈኞቹ በምስራቅ ወለጋ አካባቢ ከቀያቸው ለተፈናቀሉትና ቤተሰቦቻቸው ለተገደሉባቸው ሁሉ ድጋፍ ለማድረግና አጋርነታቸውን ለማሳየት ያላቸውን ቁርጠኝነት ገልጸው ሁሉም ሕብረተሰብ በተመሳሳይ ድጋፍ እንዲያደርግ ጠይቀዋል። በሌላ በኩል ተመሳሳይ ሰልፍ በአርሲ ዞን አሰላ ከተማ ላይ የተካሄደ ሲሆን በዚህ ሰልፍ ላይም የግልና የመንግስት የኮሌጅ ተማሪዎች መሳተፋቸው ታውቋል። የሁለተኛ ደረጃና የመሰናዶ ተማሪዎችም ተሳትፈዋል ተብሏል። እነዚህ ሰልፈኞችም በተመሳሳይ በዜጎችና በኦሮሚያ ፖሊስ ላይ የሚደረጉ ግድያዎች እንዲሁም ማፈናቀል ይቁም ሲሉ ጠይቀዋል። ከዚህ በተጨማሪም ከአዲስ አበባ ዙሪያ ከመሬታቸው ላይ ተፈናቅለዋል ላሏቸው ገበሬዎች መፍትሄ እንዲያገኙ ሲሉ ጠይቀዋል። ዋይ ቆቴ ብልቶዎች ከሴሴ ራቡ ካንካና ሞቱማን ሀታንታማን ተርካንፊ አካ ፉቴ ቦታት ብ ከአዲስ አበባ ዙሪያ የተፈናቀሉ ገበሬዎችን አስመልክቶ መንግሥት በአስቸኳይ መፍትሄ እንዲሰጥ፣ ኦሮምኛ ፌዴራል የሥራ ቋንቋ እንዲሆን፣ የኦሮሞ ተቃዋሚ ፓርቲዎች እንዲተባበሩ የሚል መልእክት አስተላልፈናል። በምስራቅ ወለጋ ዞንም ተመሳሳይ ሰልፍ ተካሂዷል። የመንግስት አካላትም ለጥያቄዎቻቸው መልስ እንዲሰጧቸው ጠይቀዋል። በሰላማዊ ሰልፉ ላይ የአገር ሽማግሌዎች፣ እናቶች፣ አባቶች፣ የመንግስት ሰራተኞች እንዲሁም ተማሪዎች በአንድ ላይ ወጥተው ቅሬታቸውን አሰምተዋል ተብሏል። የምስራቅ አርሲ ሻሸመኔ ከተማ ነዋሪዎች በጸጥታ ችግር ምክንያት ሰላማዊ ሰልፍ ከማካሄድ ለሚመለከተው የመንግስት አካል ጥያቄዎቻቸውን ለማቅረብ ተስማምተው እንደዚያ ማድረጋቸውን የምስራቅ አርሲና ሻሸመኔ ከተማ የወጣቶች ተወካይ ወጣት ከማል ወሊፋ ለአሜሪካ ድምጽ ገልጿል። እየተካሄደ ያለውን ሰላማዊ ሰልፍና ለተነሱት ጥያቄዎች ምላሽ እንዲሰጡ ከአሜሪካ ድምጽ የተጠየቁት የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ ኑሬ ቀመር ተከታዩ ምላሽ ሰጥተዋል። ሁሉም ነገር መፍትሄ ያገኝ ብለው ነው ሰልፍ ያካሄዱት። ሕይወት መጥፋት የለበትም ሲሉ በእነሱ ትግል የተገኘው ድል እንዳይቀለበስ በማለት ነው ሕብረተሰቡ በስፋት እየተሳተፈ ያለው። መንግሥትም ሕግን ለማስከበር በየደረጃው እየሠራ ነው። በተለይ በቤኒሻንጉል ጉምዝ በሰውና በንብረት ላይ ጉዳት በማድረስ የተጠረጠሩ ብዙ ሰዎች ቁጥጥር ስር ውለዋል። ማንም ከሕግ እንደማያመልጥ እየተረጋገጠ ነው። በሌላ በኩል በቢሾፍቱና በነቀምቴ ከተማ ሊካሄድ የነበረውን ሰልፍ በጸጥታ አካላት መበተኑን በተመለከተ ከነዋሪዎች ለቀረበ ቅሬታ አቶ ኑሬ ቀመር ሕዝቡ ሰልፉን ሰልፍ እንዳይወጣ በኃይል መከልከል አይቻልም። ነገር ግን አንዳንድ አካባቢዎች መንገድ በመዝጋትና ሽብር ለመፍጠር ሲሞክሩ ከጸጥታ ኃይሎች ጋር ግጭት ተፈጥሯል። እንዲህ አይነት ችግር መፈጠር እንደሌለበትና ሕዝቡ በተረጋጋ ሁኔታ በነፃነት ሀሳቡን መግለጽ እንዳለበት أساس የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፍላቸውን የጋቢና ቪኦኤ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እናልፋለን። በጣና ሀይቅ ላይ ከባድ የህልውና አደጋ ጋርጦ የሚገኘውን እንቦጭ አረም አሁን በተጀመረው አሰራር መቋቋምም ሆነ መፍትሄ ማምጣት እንደማይቻል ሁለት የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች አስታወቁ። ሀገር በቀልና የአረሙን ባህርያት ያገናዘበ ቴክኖሎጂ ትክክለኛው መፍትሄ መሆኑን የገለጹት እነዚህ ተማሪዎች በአሁኑ ወቅት መሳሪያው በናሙና ደረጃ ዝግጁ ነው ብለዋል። መለስካቸው አማሃ ዝርዝር አለው። እምቦጭ ለአማርኛ ቋንቋ አዲስ ሳይሆን አይቀርም። እምቦጭ የሚለው ስም በአማርኛ መዝገበ ቃላት ውስጥ የገባም አይመስልም። ይህ እጽ እስከነመኖሩም መኖሩም በህዝብ ዘንድ የሚታወቀው እጅግ ቢረዝም ከጥቂት ዓመታት ወዲህ ነው። በጣም አጭር በሚባል ጊዜ ውስጥ በጣና ሐይቅ ላይ መታየት ከመጀመሩና ስሙ ገኖ ከመሰማቱ የሚያደርሰው ጉዳትም ከቁጥጥር የወጣ ይመስላል። በአንዳንዶቹ ዘንድም ከፈጣሪ እንደወረደ ቁጣ ይታይ ጀምሯል። ፕሮፌሰር ዘሪሁን ወሉ በአዲስ አበባ ዩኒቨርሲቲ የምርምር ዳይሬክተርና የምርምር ቴክኖሎጂ ሽግግርና የማኅበረሰብ አገልግሎት ተወካይ ምክትል ፕሬዚዳንት ለቪኦኤ እንደገለጹት ግን ይህ እጽ ለኢትዮጵያ ብዙም አዲስ አይደለም። ለጣና አዲስ ነው ማለት ይቻላል። በሳቸው አባባል አረሙ የጋረጠው አደጋ አሁን ትልቅ ጥፋት አስከተለ ሊባል አይችልም። በጊዜው ካልተገታ ግን ከፍ ያለ ጥፋት ሊያስከትል ይችላል። አሁን በተያዘው የመከላከል መንገድ ከተሄደም ብዙ ፍሬ ያለው ሥራ መስራት አይቻልም። ታዲያ መከላከያው ምንድን ነው? መከላከያው ምንድን ነው? አሁን እንደሚደረገው በትንሽ በትንሹ ማንሳት እና ስለ እሱ አስቸጋሪ ሁኔታ ያወራን መቆየት ሳይሆን ይህንን ሽፋኑ በሳምንቱ ውስጥ እጥፍ የሚሆነውን ነገር የአነሳስ ፍጥነታችን ከዛ የበለጠ መሆን አለበት። በፍጥነት መነሳት አለበት። ስለዚህ በፍጥነት ለማንሳት ደግሞ አሁን በሚደረገው ማጓጓዝ ሳይሆን የተሻለ ቴክኖሎጂ የእጽዋቱን ጸባይ ያገናዘበ፣ የአረባብ ጸባዩን ያገናዘበ፣ የውሃ ሸክሙንም ያገናዘበ እንደሚታወቀው ከ85 ፐርሰንት በላይ እንቦጭ ውሃ ይንሳፈፋል። ሲያመቸው ስር ሰዶ መሬት ይቆነጥጣል፣ በነፋስ ደግሞ ይዘዋወራል እና አረባቡ በጣም ፈጣን ነውና። ስራችን ከእንቦጭ መስፋፋት ፍጥነት በሶስት በአራት እጥፍ መሆን አለበት። ለሚቀጥለው አፈር ውስጥ የተደበቀው ፍሬም ዝግጁ ሆነ መጠበቅ ይኖርብናል። ጸባዩን እናውቃለን። አንድ ጊዜ አነሳን ማለት ጣና ንጹህ ሆነ ማለት አይደለም። አደጋው ሁልጊዜ እንደተቀበረ ነው እና ምናልባት ከእንግዲህ በኋላ ለአስር ዓመታት ለአስራ አምስት ዓመታት በቀጣይነት መንቀሳቀስ ይኖርብናል። እስከዛሬ ድረስ ሲከናወኑ የነበሩ ሙከራዎች ነበሩ ጣና ላይ ያለውን የእምቦጭ አረም ለማስወገድ እና እነዚህ የተነተናቸውን መሰረታዊ ባህሪውን መሰረት ያደረጉ ሙከራዎች ናቸው የሚል እምነት አለ በእናንተ ዘንድ? እኔ የእጽዋቱን አረባብና የእጽዋቱን ጠባይ ያገናዘበ ስራ የተሰራ አይመስለኝ፣ ግን ዋናው ትልቁ ቁም ነገር ችግሩን መንግስትም ሆነ ህዝብ በጥሞና ተገንዝቦታል። ደስ የሚለው ሁኔታ ተነሳሽነት አለ በሀገር ውስጥ እንቦጭን ለመከላከልና ለማሸነፍ የተዘጋጀ ህብረተሰብ አለ እና፣ ግን የሚሰራው ስራ ተመጣጣኝ አይደለም። ምክንያቱም ሳይንሱን ያገናዘበ ስላለሆነ እስከ ዛሬ ድረስ ይሄ ችግር ሊፈታ ያልቻለው አንድም በቂ የመኪና የመሳሪያ ኃይል ስለሌለ፣ በቂ ካፒታል ስለሌለ ይባላል። ይህን እንዴት መለክቱ ልስ በቂ ካፒታል ስለሌለ የሚለውን ነገር አልጋራ ተነሳሽነት አለብ ያለሁኝ። መንግስትም ችግሩን ተገንዝቦታል። የኢትዮጵያ ህዝብም ለችግሩ መብትሄ ለመሆን አሁን በተለይ እየተንቀሳቀሰ ነው። ውጭ ከኢትዮጵያ ውጭ ያለው ህብረተሰብም እንደዚሁ ችግሩን ለመጋራት ፈቃደኝነቱን እያሳየ ነው። ስለዚህ አሁን ገንዘብ ችግር አይመስለኝም። አሁን ማድረግ ያለብን የእጽዋቱን ጸባይ ግንዛቤ ውስጥ ያስገባ አገር በቀል የሆነ ቴክኖሎጂ ማዳበር አለብን። ከሙከራም አልፈን ወደ ስራ ማስገባት አለብን። ይህም ምን ያመጣል? ወጪ ይቀንሳል። እኛ ደግሞ እውቀቱም አገር በቀል ስለሚሆን ማሳፋት ይቻላል። ከውጭ የሚመጣ እቃን መጠበቅ አይኖርብንም። ሌላው ደግሞ ውጭ የተሰሩ እቃዎች በሙሉ ለሌላ ስራ የተዘጋጁ ግን ለዚህ ሁኔታ ያመቻል ተብሎ በግዢ ነው እንጂ የሚመጡት እዚሁ ችግሩን አገናዝበው የተዘጋጀው አይመስለኝም። እዚህ አሁን ሁላችንም እዚህ ሀገር በቀል ቴክኖሎጂም አዳብረን ወደ ስራው ፈጥነን መግባት ያለብን። ይሄ ደግሞ አስቸጋሪ አይመስለኝም፣ ምክንያቱም ሀገሪቱ ውስጥ ብዙ ኢንጂነሮች አሉ። እፅዋቱንም ጸባይ የሚያውቁ ሰዎች በብቃት ያሉ ይመስለኛል። ስለዚህ ኖቱን በመቀናጀት ቴክኖሎጂው የራሱን ወጪ ወደፊት እየከፈለ የሚሄድና ከእንግዲህ በኋላ ለሚቀጥሉት ጥቂት ዓመታት የእምቦጭን እድገትና ስፋት እየተከታተለ እስከ መጨረሻው መወገድ ድረስ የሚያመቻች ሁኔታ መፍጠር ይኖርብናል። ከፕሮፌሰር ዘሪሁን ወልዱ ጋራ ለቪኦኤ እምቦጭን በተመለከተ በተለይም ከቴክኖሎጂ አኳያ ማብራሪያ የሰጡት ዶክተር ጉልላት ጋተው በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ቤት ረዳት ፕሮፌሰር ናቸው። ዶክተር ጉድላት እንቦጭን ከጣና ሐይቅ ለማስወገድ የሚችል መሳሪያ በንድፍና በናሙና ደረጃ የተዘጋጀ መሆኑን አረጋግጠዋል። የአሁኑን አሰራር በተመለከተ ግን ምንጩ ከውጭ በተገኘ ተሞክሮ ስለሆነ ጉድለቱንም አብራርተዋል። አሁን ካየናቸው ምንድን ነው በተለያየ ጊዜ በተለይ ወደ ጣና ላይ የመጡ ያሉ ቴክኖሎጂዎች ከችግሩ ስፋትና ጥልቀት አኳያ ያገናዘቡ ናቸው ብለን አናምንም። ብዙዎቹ ዲዛይን ሆነው የተገዙትም ወይም በአገር ውስጥም በተለያዩ ዩኒቨርሲቲዎች እየተሞከሩ ያሉት ጥልቀት ያለው ውሃ ላይ ብቻ ሊሰሩ የሚችሉ ናቸው። እንደገና ደግሞ እየተደረገ ያለው ምንድን ነው? የእጽዋቱን ባህሪ ያገናዘቡ ቴክኖሎጂዎች አይደሉም ብለን ነው የምናምነው። ምክንያቱም እጽዋቱ 85 በመቶ የሚሆነው እምቦጭ ውሃ ነው። ስለዚህ እየተደረገ ያለው ምንድን ነው? ያንን ከነ ውሃው እያወጡ ዳር መጣ ነው እየተካሄደ ያለው። ይሄ በመሆኑ ምንድን ነው? ወደ ዳር ይዘን እየወጣን ያለ ነው። ውሃ ነው በብዛት ይዘን እየወጣን ያለ ነው ማለት ነው። ከዛ ውስጥ ያለው ወይም ፋይበር ወይም ቃጫ ነገሩ 15 በመቶ ነው። ክሊር ለማድረግ ይህን ብዙ ጊዜ ይወስዳል። ዶክተር ጉላት ጋተው ከውጭ የመጡትን መሳሪያዎች ጉድለት በማብራራት ብቻ አልነበረም የተገጡት፣ በአማራጭ አገር በቀሉ የቴክኖሎጂ ውጤት ምን ሊሰራ እንደሚችልም ዘርዝረዋል። ያዘጋጀነው መሳሪያ ምንድነው ይህን ያሉትን ችግሮችን ሊፈታ የሚችል እና በአብዛኛው የእኛ ቴክኖሎጂ የሚሰራው በጣም ሰፊ ቦታ ላይ እስከ አምስት ሜትር ድረስ በአንድ ጊዜ ሄዱ ይሰበስባል። ከሰበሰበ በኋላ ይጨምቃል። ከጨመቀ በኋላ አስራ አምስት ፐርሰንት የምትሆነውን ፋይበር ይዞ ወደ ውጭ ይወጣል። ውጭ ከወጣ በኋላ እንደገና ያንን የወጣውንም ፋይበር እንደገና ደግሞ ዝም ብለን ዳላ አውጥተን የምንጥለው አይደለም። እሱን እንደገና ደግሞ ብሪኬት የሚባል የኃይል ምንጭ ለመስራት እንጠቀምበታለን ስለዚህ ከዚህ ከዚህ አኳያ ስናይ አሁን እየተሞከሩ ያሉት ቴክኖሎጂዎች፣ እየተሰሩባቸው ያሉት ቴክኖሎጂዎች እንደ ሙከራና ችግሩን ያው አስከፊነትና ከባድነት በመረዳት በሚደረገው ርብርብ ትልቅ አስተዋጽኦ አላቸው። ነገር ግን ሰፊና ዘለቂታ የሆነ በአጭር ጊዜ ግን ጉዳዩን በሞላ ወይም ያሉትን ነገሮች ችግሮች ይፈቱታል ብለን ብዙ ግምቱም የለንም። የእምቦጭ አገር የት ነው? ወደ ኢትዮጵያ መቼ እንደገባ ይታወቃል? እንዴት ገባ? ጣና እንዴት ደረሰ? ዛሬ ተመራማሪዎቹ ከነገሩን ያተኮር ነው በሚያጣድፈው ጉዳይ ላይ ነበረ። በሚቀጥለው ዝግጅታችን ቀደም ሲል ያነሳናቸውን ጥያቄዎችና ሌሎችንም ይመልሱልናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያና የኤርትራ ድንበር መከፈት ለነጋዴዎች ምቾት ሰጥቷል። በሁለቱም ሀገሮች ድንበር ላይ የሚገኘው የአፋር ክልል ቡሬ ከተማ ወጣቶች ጦርነቱ ድህነትና እርዛት አምጥቶብናል ይላሉ። ቀይ ባህርም ለሁለቱም ሀገሮች ክፍት ሆኗል። የትግርኛ ክፍል ባልደረባችን ተወልደ ገብርኤል ተከታዩን ዘግቧል። ከ20 ዓመታት በኋላ ድንበሩ ተከፍቷል። ኢትዮጵያውያንና ኤርትራውያኑ መንቀሳቀስ ጀምረዋል። የኮንስትራክሽንና የምግብ ሸቀጥ የያዙ ነጋዴዎች ገዢ ፍለጋ ከኢትዮጵያ ተነስተው አስመራ አንድ ቦታ ላይ ሰፍረው ጥሪ ያደርጋሉ። ከአስመራ ከተማ በስተደቡብ ወጣ ብሎ መርሃኛ የተባለ አዲስ የገበያ ቦታ ተዘርግቷል። ግብይቱ በናቅፋ ጦፏል። ሬገን ለአከ የኮርኒስ እቃዎችን ይዞ ነው ከአዲግራት ወደ አስመራ ሄደው በገበያው ላይ ያደረገው ቀደም ያለ ጥናት የለም። ምሰቦዝ ግን ሰተሓዘ ስራሕ እዩ ከእግዚአብሔር ጋር የተያያዘ ነው ከሆነ ይሆናል፣ ካልሆነም አይሆንም። ሌላኛው የኮንስትራክሽን እቃ ነጋዴ በበኩሉ ድንበሩ በመከፈቱ መደሰቱን ገልጾ ለጊዜው ከትርፉ ይልቅ መጠያየቁ እንደሚበልጥ ይናገራል። በቃ በጻጻሕ ጥራይ ዘሎ ንግዱ ያዋጣ አያዋጣ አናውቅም። ያው በቃ አውዳመት በለው ከምስራቁ የመጡ ነጋዴዎችም እንደ ሽንኩርት፣ ብርቱኳን፣ ፍራፍሬ የመሳሰሉ ነገሮችን መሬት ዘርግተው ሽያጫቸውን ይዘዋል። ላን መስፍን እባላለሁ የመጣወት ከመታራ ሲሆን ይዤ የመጣወት ግሬፕ አራንሽ የሚባል ነው። በእውነቱ ከሆነ በሀገራችን በጣም ልዩ ጣዕም ካላቸው መካከል ብርቱካኖች አንዱ ነው። በ15 ናቅፋ እየሸጥን ነው። ለኤርትራ ህዝቦች ሁሉ በጣም ደስ የሚል ነው። አየሩ በጣም ተመችቶናል። የሀገራችን ምርት ግን በጣም አስደሳች ከሆኑት መካከል አንዱ ነው ላለሁ ከዚህ የመርሃኖ ገበያ 700 ኪሎ ሜትር ርቀት ላይ ደግሞ ሌላ ገበያ አለ። የአሰብ ወደብ በነጋዴዎች ሞቅ ብላለች። ስሜ አስፋው ሱፍ እባላለሁ። ኢትዮጵያዊ ነኝ። ጫማ ምናምን እየሸኩ ነው። ሳሙና ምናምን እየሸኩ ነው። ቆንጆ ነው። የምወድ ሽመርት ትባላለች። ነባር ታሰቤ አብዚህ 10 ተግልታ ዓመት ጌርናለና ለ12 ዓመት ነው እዚህ ቦታ ቡና እየሸጥኩ የኖርኩት። አሁን ድንበሩ በመከፈቱ ደስ ብሎኛል። የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። ቀይ ባህር ጠልቀው የሚዝናኑም አሉ። ከድር በዛብህ እባላለሁ። እኔ የመጣሁት ከሰመራ ሎጊያ ነው። የሳምንቱን መጨረሻ ምክንያት በማድረግ አሰብ ቀይ ባህርን ለመዝናናት ነው የመጣሁት። ከአሰብ ወደብ 75 ኪሎ ሜትር ርቀት ላይ የአፋሯ ቡሬ ትገኛለች። ስራ አጥ የሆኑ ወጣቶች ይበዙባታል። ስሜ ያው ሐመዱ እባላለሁ። እዚህ የቡሬ ነዋሪ ነኝ። ያው ከለውጡ በኋላ ያው ብዙ እንደምታዩት እንቅስቃሴ አለ። ለሀያ ምናምን አመት ያው ተዘግቶ የነበረ መስመር ነው፣ ምንም አይነት እንቅስቃሴ አልነበረም። አሁንም ቢሆን ያው በከፊል ነው እንጂ ምንም አይነት እንቅስቃሴ የለም ነው እና የተሻለ የስራ እድል ለህብረተሰቡ መንግስት ይፍጠርልን ብለን ነው የምንጠይቀው። ወጣቱም ስራ ፈት ነው። የስራ እድል ቢመቻችልን እያልን ያው ለመንግስት መልእክታችንን በዚያው አጋጣሚ ለማስተላለፍ እንወዳለን እንወዳቸዋለን። ቢኒያም አዳህኖም ቡሬ ውስጥ ነው ያደገው ንቡሬን ከተማን ክንደይ ክትበጽሕን ክትምዕብልን ዝግባአ ዓዲ ሕጂ ብድኽነትን ፈሪሳን ቡሬ ከተማ ብዙ ማደግና መበልፀግ የሚገባት ነበረች። አሁን ግን ፈርሳ ሰው ደግሞ በድህነትና በረሃብ ውስጥ ይገኛል። ምክንያቱም ምንም ዓይነት እንቅስቃሴ የለም። ላለፉት ሃያ ዓመታት ምንም ሥራ የለም። ሆዳችንን ከፍታችሁ ብታዩት ራሱ ምንም ነገር የለም። ሌላው ወጣት ደግሞ የድንበሩ መከፈት ለወጣቱ አዳዲስ ቴክኖሎጂዎችን ያመጣል የሚል ተስፋን እንዲሰንቅ አድርጎታል። ያው በቴክኖሎጂ ብዙ ነገሮችን እንደምናገኝ ተስፋ እናደርጋለን። ምክንያቱም ከባህር የሚገቡ ያው ቴክኖሎጂ አቀፍ የሆኑ ነገሮችን ወደዚህ ይገባሉ ብለን ተስፋ እናደርጋለን። ስለዚህ እኛ ወደፊቱ ያው ትልቅ ተስፋ ነው ይዘን ያለ ነው። ምክንያቱም ብዙ ነገሮች ወደኛ ያው ኤክስፖርት መደረጋቸው አይቀርም። ስለዚህ በጣም ትልቅ ተስፋ አለን። ለዚህ ሰላም ደግሞ ለታገሉትም መስዋዕት ለሆኑትም ትልቅ ምስጋና ላቀርብ እወዳለሁ። አመሰግናለሁ። ቢንያምም ተስፈኛ ነው። ዘይሰርሕ ዘይገላበጥ ሰብ የለን ቁሩብ ትንሽተ ነገር ምትኸውን እናሸጠ እናለወጠ እናበልዐ እናሰተ እዩ ዘሎ ገና አሁን የማይሰራ የማይንቀሳቀስ ሰው የለም። ትንሽም ነገር ቢሆን እየሸጠ እየለወጠ ይበላል፣ ይጠጣል። በእርግጥ አሁን ነው የተከፈተው፣ ምንም ነገር የለም ግን መኪናዎች ይንቀሳቀሳሉ። ሰውም ስለሚንቀሳቀስ እየሠራ ነው። ይመስገን ነው። ከዚህ በላይ ምን አለ? ከዚህ በላይ እያደገ ሲመጣ ደግሞ ይስፋፋል የሚል እምነት አለው። ሌላው ወጣት ደግሞ ስለዚህ አሁን ሁላችንም እየተንቀሳቀስን ያለንው፣ ከዚህ የበለጠ እድገት እንጠብቃለን። አገራችንም የሆነ ነገር ደረጃ ላይ እንደምትደርስ ግልጽ ነው። አሁን ያስታውቃል። እና ሁላችንም አሁን ያለው ሞራ በቃ ለምሳሌ እድገት አገር ፕላን እየመጣ ነው። አስፓልት ሊሰራልን ነው ምናምን ቤቶቹ ምናምን ሁሉ ውቅ ያየራሉ። ብቻ ተስፋ አለ ፉል ነው። እና ምን አለፋ በቃ አሁን ደስ ብሎናል። ሁላችንም ሁሉም አሁን ወጣቱ በተስፋ ሁሉም ተሞልቷል። በቃ ደስ የሚል ነገር ነው ያለው። እነሱም ራሱ እዛ አሁን ደስ ብሏቸዋል እየሰሩ ነው። የኛ ወደዛ ሂደው ይሰራሉ። ኢቨን ጉሊት ምናምን አድርገው ሁሉ ቲማቲሙን ምኑን ኤልትራ ላይ ቲማቲሙን ምኑን ምኑን እየሸጡ ነው ያሉት። ደስ ይላል። ከተማው በድህነት ውስጥ ስለመቆየቱ የወጣቶቹ ፊት ምስክር ነው። ከዚህ በላይ የሚነበበው ግን ተስፋና የስራ ተነሳሽነት ስሜት ነው። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት تو نن رادون سگل آمریکات.